ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አውስትሬልያ በውርሃ ኖቬምበር የጋለ ሙቀት ጎብኝቷታል። ምንም እንኳን የላኒኛ አየር ጠባይ የበጋው ወቅት ላይ እርጥበት ያመጣል ተብሎ ቢጠበቅም የሜትሮሎጂ ቢሮ የሙቀት ማዕበሉ ዘለግ ላለ ጊዜ እንደሚቆይ እየተነበየ ነው። ይህንንም አስመልክቶ የመስኩ ጠበብት በቤት ውስጥም ሆነ በውጪ ከፀሐይና ከሙቀት ጋር በተያያዘ መልኩ የጤና ችግሮች እንዳይደርሱ ጥንቃቄ ማድረግ እንደሚገባ ከወዲሁ ያስጠነቅቃሉ። ኒክ ባንክስ በደቡብ አውስትሬልያ የቀይ መስቀል አስቸኳይ ግልጋሎቶች ስራ አስኪያጅ በበጋ ቀናት ሰዎች ጥንቃቄዎች ሊያደርጉ እንደሚገባ ሲያሳስቡ ብዙ ሰዎች አውስትራሊያ ውስጥ ከጎርፍ የደን ቃጠሎዎች ወይም ሳይክሎን በበለጠ በሞቃት አየር ሳቢያ በሞታቸውን አያውቁም። በተለይም አረጋውያን፣ ነፍሰጡር ሴቶች፣ ህፃናት፣ የግብረ አካል ጉዳተኞች፣ ወይም ስር የሰደደ ህመም በሽተኞችና ቋሚ መድኃኒቶችን ያለማቋረጥ እየወሰዱ ያሉ ሰዎች በተለይ ለዚህ አደጋ ተጋላጭ ናቸው ብለዋል ባንክስ። አክሎም በበጋ ቀናት ብርቱ ሙቀት ለሚያስከትለው አደጋ ተጋላጭ የሆኑ ሰዎችን በቅርበት ደህንነታቸውን እንዲከታተሉም አሳስበዋል። ሰዎች በውሃ ጥማት ለጉዳት እንዳይጋለጡም ጥም ባያድርቦትም እንኳ ሰውነቱን ለመጠበቅ አልኮል፣ ሻይ፣ ቡና ወይም የስኳር መጠጦችን ሳይሆን ውሃ ይጎንጩ በማለት ይመክራሉ። የሜልበርን ሮያል ህፃናት ሆስፒታል ዳይሬክተር ዶክተር ወርዊክ ቲግል የሰውነት ክፍሎች በጋለ ሙቀት ሲጠቁ ለድንገተኛ አደጋ ህክምና ሊያደርሱ እንደሚችሉ ጠቅመው በማያያዝም ምልክቶቹን ሲያመላክቱ የልብ ትረታቸው ይፈጥናል። ምናልባትም አተነፋፈሳቸውም እንዲሁ ከአእምሯቸው ጋር በሚያደርጉት ትግል የመናገር ወይም ቃላቶቻቸውን እንደ ልብ አሳክተው አለመግለጽ ችግር ይገጥማቸዋል እንቅስቃሴያቸውንም ማስተካከል ያስቸግራቸዋል የተለየ ባህሪ ሊያሳዩ አንዳንዴም ቁጡ ሊሆኑ ይችላሉ ግራ ሊጋቡ እንዲሁም በጣሙን አልፎ አልፎ መንቀጥቀጥ ወይም ራስን መሳት ይገጥማቸዋል ብለዋል ዶክተር ቲጎ በማከልም ሰዎች በሙቀት የተነሳ ጭንቀት ከተሰማቸው አምቡላንስ እስኪመጣ ድረስ ማድረግ ስለሚችሏቸው እገዛዎች ሲያስረዱ፣ ከተቻለ ጥላ ወይም ከለላ ወዳለበት ስፍራ ወስደው ያሳርፏቸው። በጣም ቀዝቃዛ የሆነ ሳይሆን ቀዝቀዝ ያለ ፈሳሽ ይስጧቸው። ከመጠን በላይ ልብስ ደራርበው ከሆነም የተወሰነውን ያውልቁላቸው። በውሃ ወይም በስፖንጅ ያረሷቸው፣ ቅዝቃዜ እንዲሰማቸውም ያራግቡላቸው ብለዋል። የኩዊንስላንድ ካንሰር ምክር ቤት ዋና ስራ አስፈጻሚ ክሪስ ማክሚላን በበኩላቸው ከፀሐይ ቃጠሎ ለመከላከል የፀሐይ መጠኑ ያልገረረ ቢሆንም እንኳ ከዓመት ዓመት ቆዳ ከፍላለ የፀሐይ ብርሃን ሲጋለጥ ለካንሰር ስለሚያደርስ ሳንስማርት መቀባት እንደሚያሻ ይጠቁማሉ። በዓመት ከአስራ አንድ ሺ አምስት መቶ በላይ በሚላኖማ መጠቃት አውስትራሊያን የዓለም የቆዳ ካንሰር መዲና አድርጓታል። እንደ ቆዳ አይነቶች ቢለያይም ለረጅም ጊዜ ለፀሐይ ብርሃን በመጋለጥ ሳቢያ ከሶስት ሁለት አውስትራሊያውያን ዕድሜያቸው ሰባ ከመድረሱ በፊት ለቆዳ ካንሰር እንደሚጋለጡ የምርምር ውጤቶች ያመለክታሉ። ማክሚለን የፀሐይ መከላከያ ቅባት ተቀብተው በጥሩ ሁኔታ ሰውነቶን ከመሸፈኖ ከሀያ ደቂቃዎች በፊት እንዲቀቡና፣ ጃኬት ወይም በእጅጌ ሙሉ ልብስ ቆዳዋን እንዲሸፍኑ እንዲሁም የፀሐይ መነጽር እንዲያደርጉ ይመክራሉ። ዶክተር ቲጎም በበኩላቸው ሰዎች ትንሽ በዛ አድርገው የፀሐይ መከላከያ ቅባት ለፀሐይ ከመገለጣቸው ሀያ ደቂቃዎች በፊት እንዲቀቡና በየሁለት ሰዓታቱ ከተቻለም ከዚያም በላይ ደጋግሞ መቀባት መልካም የመከላከያ ዘዴ እንደሆነ ልብ ያሰኛሉ። ስለ ሳንስማርት ተጨማሪ መረጃ ካሹ የካንሰር ካውንስል ድረገጽን ይጎብኙ። አንድ ሰው ለህይወት አስጊ ደረጃ ላይ ደርሶ ካገኙም ወዲያውኑ ዜሮ